በቡራዩና አካባቢዋ በደረሰው ጥቃት ቤት ንብረታቸውን ትተው የሸሹ በአዲስ አበባ በተለያዩ መጠለያዎች የሚገኙ ከ17 ሺህ በላይ የሚሆኑ ዜጎች ዛሬም የጠፉ ቤተሰቦቻቸውን በመጠየቅ ላይ ናቸው። ወደ መኖሪያቸው ተመልሰው የወደመ ንብረታቸውንም ሆነ የጠፉ ቤተሰቦቻቸውን ለመፈለግ ድፍረት እንዳጡ ይናገራሉ። በቡራዮ ከ1974 ዓ ም ጀምሮ ነዋሪ የሆኑት አዛውንት አቶ ጩበሩ ዋራ ወራርሶ ተደጋጋሚ ግጭቶችና ጥቃቶች እንደነበሩና የዘንድሮ ግን በእጅጉ አስከፊ እንደሆነ ለቪኦኤ ገልጸዋል። ትልልቅ ማንም ትልልቅ ቤት ውጡ አሉ። መጀመሪያ በትለ ጀመሩ። ሁለተኛ በመሰራ ጀመሩ። እኛም እነሱ ጋር ስንታግል ህግ አካል ስንጠራ ህግ አካሉ መጥቶ በእውነቱ ነገር ሆኖ ፈጣሪ እንደሚያውቀው እኛ እንዳንና ብሎ በመሰራ መተኮስ ጀመረ። ያ መተኮስ ጀመረ። አሁን እኔ ቤተሰብ አስራ ሁለት ናቸው። ሶስቱ ወጥተን ነው ዘጠኝ ቤት እንደገባ ቤቱ ሁሉ ተፈራርሷል። ይሄን አሁን ሶስቱና ሁለት ቤት ይኖራል። ሶስት ቀን መሬቱ ላይ ተቀብርን። አራተኛ ቀን እሑድ ቅዳሜ እሑድ ሲነጋ ከምሽቱ ስምንት ሰዓት በጨለማ ነው። አንድ ሰው ላለች እኛ ሶስት ሰዎች ህይወቱ ያተረፈው። ሌሎቹ ያለበት አናቀን። ልጆች የት እንደገቡ አናቀን። የሞቱ ስንትንትን አናቀን። አንድ ሚስት ሚስቷ ና ልዩ አንድ አለ እኔ ያለው ሌሎቹ ስጥኝ የት እንደገቡ አናቀን። ፈጣሪ እንደሚያውቀው አሁን ቤት ውስጥ ተከራይ ያለ ብዙ ሰዎች አሉ። ያቤቱ ንብረቱ ሁሉ ወድሟል። ምንም ነገር የቀራ ነገር ማንም ምንም ነገር የለም። ተመልሴ ለማየት በምን መንገድ ይመጋል። ህይወታቸው አትርገናል። ምስ ቤት እንትገባ እናቀል። ይሄ መጨረሻ አራተኛ ጊዜ ነው እንደዚህ የተከሰተው። ዛሮ መጨረሻ አባረሩ አራተኛ ጊዜ ነው የተከሰተው አሉኝ። ከዚህ ቀደም እንደዚህ አይነት ነገር ገጥሟችሁ ያውቃል? አዎ፣ አዎ፣ አዎ

ኦሮሚያ መንግስት ፈርሞ አሁን በኋላ ሌላ ብሔር ላይ እንደዚህችሴተትና እንደዚህ ጥፋት ካለ ኃላፊነት ወስጃለሁ ብሎ ፍርማም አለ እኛ ለቄ ስንወጣ መልስ ብሎ ተመለስ ብሎ ያስመለሱ አካል ያለ ከቡራዮ መጥቶ ሶስት አራት አድርጎ ከዛ ቀጥሎ ዛሬ አመት እንድ ጀመሩ አሁን መጨረሻ ነው ያባረሩ። ሌላዋ የቡራዮ ነዋሪ የነበረችው ፀሐይ፣ የኦሮሞ ተወላጅ ነኝ የልጆች አባት ከጋሞ በመሆኑ ጥቃት ደርሶብኛል ትላለች ከአስራ አምስት አመት በፊት ነው የተጋባ ነው፣ እና ባሌን ፍቼ ወዴትም መሄድ አልችልም። ምን ይገደሉኝ እና እሱን ትገላላችኋልም። ሶስት ዙር መጡ። ሶስተኛው ዙር ሁለተኛው ዙር እኔ እንቀጥቅጦኝ እንደገና እሱን አልገላይ ሄዶ ያው ጨፈላለቁት። አራተኛ ዙር በጥቆመ ሩም በኦሮምኛ በቃ ዜሾቹ ብላይዞ እየመጡብሽ ነው። አደኛ አንደኛው ልጅ በአይንም ያውቅኝ በቃ ምንም አረግ አይችልም። ጎትቼ ተያይዘን ወደ አስፋልት ላይ ወጠን መንገድ ላይ ወደቀን። ምንም ሰውም የለም። አቁ መንገዱ ሁሉ ዝግ ነው። አስፋልቱ ዝግ ነው። መራመድ አልችልም። አረባሌን አረባሌ ወይኔ ልጆቼ ብ- ሊያስራ አመት ልጅ እንዴት ፊት ልጁ ነሽ አንቺ ወልደሽ ልጅም ትኖርሻለች። ጀርባው ላይ እንዴት ይለካል አንተ ይዶዜ ልጅ ብሎ ሲደፉ፣ የአራት አመት ልጅ ብቻ ነው ያልመቱብኝ። ሁለት ልጆች ነው ያለኝ። ህፃኑም መቱብኝ። ሰላም ፍቅር አለ ብለሽ አንቺ ስትኖሪ እዚህ ጋ ይህን ስመጣብሽ፣ ምንድን ነው የምትይ? እፈራለሁ ቤቴን ኑሮዬን አስተካክዬ እየኖራለሁ ብዬ ነው። አንድ እንጂ እኮ አብረሽ ቡና እየጠጣሽ እየበላሽ ነው እንዴ? እንደገና አንቺን ነው የምፈልገው። የዱርዚ ተባባሪ ነሽ አንቺ። እንደውም በኦሮሞስም እየተባልኩ የምገደለው ምንኛ አማርኛ ነው እዚህ ጋ። ማሩ ብዙአየው ንብረት አፍርቶ ቤተሰብ መስርቶ ለአስራ አምስት ዓመታት በቡራዩ እንደኖረ ይናገራል። የእስከ ዛሬውን ጥል በእርቅ እያበረድን ነበር የኖርነው ይላል። ንብረት ወድሟል። አካባቢ ህዝቡ ታርደዋል። በእውነቱ ከሆነ መጨመር አያስፈልግም መቀነስም አያስፈልግም። በጅብም ተበልቷል አልቋል። እንደገና ወደ ቦታው መመለስም ከባድ ነው። ሰው ልጅ በፍጥረቱ እንደዚህ ሲሆን አናውቀውም። በእውነት እየወት ል አለን ብለን አንገምትም። በ በቦራዮ መልካ ገፈርሳ ለአስራ ሶስት አመታት የኖሩት አዛውንት ወደ መጣሁበት ለመመለስ አልፈልግም ይላሉ። እኔ አሁን በሕይወት አለው ነገር ግን ልመለስ እንኳን እዛ ቦታ ልዩ ጊዜ እንኳን ወደፊት የሚያሰጋ እንደ ቢላ ከሰው እጅ እንዳልተመለሰ ነው። አሁን ማየው መንግስትን የኛ ነው ምረት የኛ ነው። እናንተ ዚጋ ምን አላችሁ? ጠቅላላ ተጠርጋችሁ ውጡ በሚባል እንዳለ ተቀጥቅጦ በጣም ህዝቡ እየተወዛገረ ነው እየተበተነ ነው። እኔ ቤት መቃጠል ብቻ አይደለም። ብዙ ሰዎች ቤት ተቃጥሏል። ወይዘሮ ብርጤ ወርቆ አራት ልጆቻቸውን የወለዱት በቡራዮ ነው። ሁለት ልጆቻቸው በነበረው ጥቃት የት እንደደረሱ እንደማያውቁ ይናገራሉ። የት ብለው እንደሚፈልጉም ግራ እንደገባቸው ገልጸውልናል። ሚጠባው አመት ከመንፈቁ ነው። ባለ አስራ አንድ አስራ አንድ አመቱ ከኔ ጋራ ነው። የአስራ ሰባት አመት ልጅና የአስራ አራት አመት ልጅ የት እንደገቡ የት እንደወጡ አላ

ኤልሳ ባልቻም የዘጠኝ ወር ነፍሰ ጡር እንደሆነች ትናገራለች። ተወልዳ ያደገችው አዲስ አበባ፣ ትዳር ይዛ በሶራምባ ትኖር እንደነበርም ነግራናለች። የሆነ አንድ ለሳም ከቀኑ ስድስት ሰዓት አካባቢ ያው እኛ ካለንበት አካባቢ አንደኛ እሳት እየነደደ ነው፣ ሁለተኛ ደግሞ የሰው ነፍስ እየተገደለ ነው። በቪላ ማለት ጎራዴን የሚባለው በሱ እያረዱ ሳ ያው የሞተውን ሬሳ ራሱ እያየሁ ነው የሚወጣው ማለት ነው። ነፍስ ያውጥኝ ለከተማውን ብዙ ምሩቅ አይደለም እና ወደ ወንዝ ምናም ሰው ሲጥር የሞተውን ሆነሬታ በጣም ነፍሴ ለነፍሴ ስለፈራ ሮጬ ናም ልጬ ወደ ከተማ ይገባው። አይ ብዙ ሰው ነበረ ማለት ጎራዴውን ይዞ ሊገል ስሉ ተመልሾ ሌላ ክልል ልገባ ስል አንደኛ አንዱ እግዚአብሔር ይስል ነፍሴን አትፈዋለች ጎትታኝ ወደ ሌላ የሆነ ሰው ቤት አስገብታኝ ነገሩን ሲረጋጋ ድጋሚ ይዛኝ ወጣች። ድንጋጤው ሰው ፊት ምናም ማየት ይክር ቢላው ራሱ ከባድ ነው የያዙ አሁን ያላችሁበት ሁኔታስ እንዴት ነው? አዎ አሁን ያለው አካባቢ የከተማ ወጣቶች ህብረተሰቡ የአዲስ አበባ ህብረተሰቡ እግዚአብሔር ውስጣቸው ያለውን እየተባበረ እያደረገ ነው ያለው ማለት ነው። በፊሊፖስ ትምህርት ቤት ውስጥ ምን ያለ ነው? በፊሊፖስ ትምህርት ቤት ውስጥ የሚገኙ ተፈናቃዮች ትንሽ መረጋጋት እንደሚታይባቸው የገለጸው አንዱ የአስተባባሪ፣ ወደ መጠለያው የሚገቡ አዳዲስ ሰዎች ዛሬም እየተቀበሉ እንደሆነ ገልጿል።